ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። ሄራናዙመንፓልቸምበሮ ሽጋኢንስበስከሲሮ አሪ ከድምፃዊ ሙዚቃ ቀናባሪና የዳንስ መምህር ቫሄ ታሊቢያን ጋር በቀዳሚ ክፍለ ዝግጅታችን ከመቶ ሃያ ዓመታት በፊት የቤተሰቦቹ ከምዕራብ አርሜኒያ ወደ ኢትዮጵያ አዘላለቅ አንስቶ ውልደትና እድገቱን አክሎ ድፍን አፍሪካን ወክሎ በዩሮቪዥን የዘፈን ውድድር ላይ እስከ መድረሱና ከዘመኑ ዝነኛ ኢትዮጵያውያን ድምፃውያን ጋርም መድረክ የመጋራት የሙዚቃ ዓለም ሕይወቱን አውግቶናል። ወደ ቀጣዩና የመደምደሚያ ቃለ ምልልሳችን ያመራ ነው፤ እንዲህ ነው። አረማት ዝታ ዘጋቢ ፊልም ላይ ነበርክበት እና በዛ ውስጥ የአርሜንያውያንን የሙዚቃ ታሪክ፣ ኢትዮጵያን ሙዚቃ ታሪክ፣ ያንተን የማንነት ቀውስ ሁሉ አንስተበታል። ኢትዮጵያ ሲሆን ፈረንጅ፣ አርሜንያ ሲሄድ ዳያስፖራ፣ ካናዳ ሲሄድ ኢትዮጵያን፣ አርሜንያን እና በዛ መካከሪቱ ጋር ሁሉ እንደምቆም እርግጠኛ አይደለውም ብሏል። ብዙዎቹንም የሚመለከት ነው። የዳያስፖራም ማህበረሰብ እዚህ ሲሆን ኢትዮጵያውያን ናቸው አገር ቤት የሄዱ ደግሞ የዳያስፖራ አባላቸው እና በተለይ ዲሱ ትውልድ ደግሞ የበለጠ እዚህም ቢወለዱ ከየት ናችሁ ነው ሁልጊዜ የሚባሉት። ኢትዮጵያንም በሁላ ያቋተም የማንነት ቀውስ በጣም ከባድ ነው። የእሱ ገጠመኞች እንዴት ናቸው? በአንተ አምሮ ውስጥ በምን መልኩ ነው ያን ተቋቁመ ያለው እስካሁን ድረስ የደረስከው እሱ ላይም የሆነ ባላንስ ላይ ካልደረስን የሆነ ቀውስ ነው ያልከው አይደል? ይሄን ቀውስ የሚል ቀ ራስን ትቃ ስንትን ታረቃለህ ምክንያቱም ሌላ እንትን የለውም። መጀመሪያ ያው የራስ ተቀባይነት ነው። እኔ እንደዚህ ነኝ እና ዋይኖት በቃ ዩኒክ በመሆን ነው፣ በኩራት ነው መሆን ያለበት። እሱም ወይ የእኛ ኑሮ እንደዚህ ነው፣ ይሄ እኛው ነው። ያው አንዳንዴ አይቀርም ሰው ሰው ነው እና ከራስ ጋር ንግግር ያስፈልጋል። አንዳንዴ ከራስ ጋር ጥልም ይመጣል። እንዴት እንደዚህ ነው? ለምን እንደዚህ ነው? ይሄ በየቀኑ ፌስ ማድረግ ማድረገው ነገር ነው እና በየቦታው ነው የትም ቦታ ቢኬት ያው መጠየቃችን አይቀርም ከየት ነህ፣ ምንድን ነህ፣ ማነህ የሚለው ነገር ኢትዮጵያም ስኖር ቀን በቀን ነው። ከማገኛቸው ሰዎች ጋር አማርኛ ስለማወራ ባንዴ አንዳንዱ ይደነግጣል፣ አንዳንዱ ሊያገኝ ይችላል። አብዘሳጅ ሊሉ ይችላሉ። አዳዲስ ደግሞ ማያውቁኝ ሰዎች ደግሞ ሲሆኑ ዴ ብለው ያው ከዜሮ መጀመር አለብኝ ታሪክ ግን ዋናው እምለው ሁሉንም እምለው አንዳንዴ ምክንያቱም ያው የሰውን ሙድም ሊከንቱ ይችላሉ። አንዳንድ ሰዎች በሚያወሩት ንግግር ወይ ደግሞ በሚቀርቡት ኤነርጂያቸው ትንሽ አንተንም ራሱ ወይ ኦፌንድም ሊያደርጉ በኦፌንድ ባይሆንም ራሱ ትንሽ ቀድ እንዲህ ሊያሰሙ ይችላሉ እና የምነግራቸው ነገር ምንድን ነው? ጥያቄን ጠይቅ መጀመሪያ። እንዲህ ነህ እንደዛ ነህ ከማለታችን በፊት ብንጠይቅስ? ጥያቄ ጥያቄ፣ ምክንያቱም ሲጠየቅ መልስ ሊኖር ይችላል አይደል? ግን በአንዴ አይ አንተ እንደዚህ አይደለህም የሚል ነገር ሲመጣው ወደ ጥልም ሊመጣ ሊሄድ ይችላል። እና ለምን ወደ ጥልም እንሄዳለን በዚህ በማይሆን ነገር። በእኔ አይዴንቲቲ ላይ እንግዲህ ሌላ ሰው እኔ ሊነግረኝ አይችልም። እኔ ማንነቴና ምንነቴ እንግዲህ ራሴ የምናገረው እንጂ ሌላ ሰው ማንም አይነግረኝም። እውነት ነው እና አንዳንዴ አይደለም ኢትዮጵያ አይደለም ወይ አርሜኒያ ስሄድ አይደለም አርሜኒያዊ አይደለም፣ ምክንያቱም ውጭ ነው የተወለድከው ውጭ ነው የምትኖረው የሚሉ ነገር አይ ቆይ መጀመሪያ ጥያቄ ጠይቁ እና ከዛ በኋላ ለምን በመልስ እንትን አናደርግ እኔም በእሱ እንፍታ ይሄንን ችግር እላቸዋለሁ። እና አብዛኛው ጊዜ ኦፍኮርስ በጣም በቀላሉ የሚፈታ ነገር ነው። እንዳልኩ ሰው ሰው ነው እና አንዳንድ ሰው ደግሞ አይቀበሉም። ትንሽ ንግግርም ሊኖር ይችላል። ያው እሱ ወሬቨር ብለህ ታልፈዋለህ። ከሁሉም ሰው ጋር እንግዲህ ልትስማማ አትችልም። ማለት ልክ ነው። ዓለም ላይ የምናየው እንደዛ ነው። ሀገሮች አይስማሙም፣ ልንኳንስ ግለሰቦች። ልክ ነው፣ ስምንት ቢሊዮን ያክል ሰዎች እና እንደዛ ነው ብሎ መጀመሪያ ጥያቄን ጠይቅ ማን እንዴት ነህ? እንደዚህ አማርኛ እንዴት ልታውቅ ቻልክ ልታወራ ቻልክ? ኧረ መንገዱንም የዚህ አይነት ጥያቄ የሚያነሱ ቢኖሩ አማርኛውን እንዴት ሰለጠንክበት? በሁለት ባህል መካከል ሆኖ እንደገና ሶስት ባህል እራሱ የእንግሊዝኛም ቋንቋ ስትማር ቋንቋም ብቻ ሳይሆን ባህሉንም ጭምር ስለሚሆን በተለይ አማርኛው ላይ እንዴት ልሰነጥልበት ቻልክ? አርሜንኛ እና አማርኛ ነው ቤት የምናወራው። ከህፃንነቴ ነው አማርኛ የሰማሁት ሶ ሌላ ቋንቋ ሊሆን አይችልም ነበር። አርመንኛ ከወላጆቼ ጋር፣ አማርኛ ደግሞ ያው ውጭ ላይ ጓደኛ ከጓደኞች ይሁን ሌሎች ዘመዶችም ሊሆኑ ይችላሉ። ትምህርት ስንጀምር ከህፃንነቴ እንግዲህ ሁለት ቋንቋ ነው። አማርኛም አለ፣ አርመንኛም አለ። እስከ ስድስተኛ እንደዛ ነው የተማርነው አሁን እድሜ የመግለጽ ጊዜ እየመጣ ነው ካሳ። ምክንያቱም ስድስተኛ እና ስምንተኛ ሚኒስትሪ ተፈትኛለው ኢትዮጵያ እና ያው ስድስተኛ ሙሉ አማርኛ ነው እሱም ተፈትኛ አለው። ከዛ ስምንተኛም ተፈትኛለሁ በአማርኛ። ያው ቋንቋውና በታሪክ ነው በአማርኛ ያለው፣ ሌሎቹ በእንግሊዘኛ ናቸው። እንደዛ ነው ማስታወሰው እንግዲህ እና ስድስተኛም ስምንተኛም ተፈትኛለሁ። ከዛ ያው ውጭ የመሄድ ነገር ስለነበረ ማትሪክ አልተፈተንኩም። አስራ ሁለተኛ ላይ አልተፈተንኩም። ያ ማውራቱ ብቻ ሳይሆን ማንበብ መጽሐፍም ያው ኦፍኮርስ አንድ ላይ ሰው ነው የሚመጣው። ትክክል። ፈተናም ተፈትነናል የመንግስት ያኔ እና ለእኔ ምንም እንትን አይደለም። ከአንተ የወደ አምስት ትውልድ ኢትዮጵያ ውስጥ ናቸው ያሳለፋችሁት። ሌላም ትውልድ ይቀጥላል ገና ተለይ። ልክ ነው። አንተ እስካለህ እንግዲህ ከአንተን ተከትሎ የእህትህን ተከትሎ የሚመጡ ሊኖሩ ይችላሉ። ና ከዛ ባሻገርስ በተለይ አሁን እንዳነሳኸው የዚህ የማንነት ጉዳይ በየጊዜው የምንጋፈጠው እውነታ ነው። ና ኢትዮጵያና ኢትዮጵያዊነት ለአንተ ምን ማለት ነው? እንዴት ነው የምትረጉማቸው? ውስጥህን እንዴት ነው ይሄን የማንነት ነው ብለህ ይዘኸው ያለኸው ምን ማለት ነው? ለቫሄ ታልቢያን ኢትዮጵያና ኢትዮጵያዊነት። ኢትዮጵያ ለእኔ ቤቴ ነው ሀገሬ ናት የተወለድኩባት። እኔ ብቻ ያው የብዙ ጀኔሬሽን ስለሆነ ምንም ወደ ቤት ልመለስ ወደ ቤቴ ልሂድ ምለው ኢትዮጵያ ነው። የትም ልሂድ የትም ቦታ ብኖርም ሌላ ቦታ ቤቴ ብዬ የምጠራው ኢትዮጵያ ነው። እና ለእኔ እንደዛ ናት እንግዲህ ናት ኢትዮጵያ። ኢትዮጵያዊነት ደግሞ ምን ልበል፣ ትንሽ ነገር አይደለም ኢትዮጵያዊነት ክብር ለእኔ በምን ብሎ ነው። መልክ ብቻ አይደለም ኢትዮጵያዊነት፣ በልብ ነው እውነት። በመልክ ብቻ ቢኖር ቀላል ናት። እንትን ነገር አይደለም ብዙ አይነት ስላሉ ደግሞ መልክ ብቻ አይደለም የሚለየው። ኢትዮጵያዊነት ልብ ነው ዋናው፣ ነፍሳችን ነው ዋናው። በሱ ነው ኢትዮጵያዊነታችን የምንገልጸውኛ እንጂ በሌላ ነገር አይደለም አውትሳይድ እንትኖች በጣም ሲሊ ነገሮች ናቸው። ሰውንም ኦፌንድ ሊያደርጉ የሚችሉ ነገሮች ናቸው። ግን ዋናው የልብ ይመስለኛል እና ፍቅር ዋናው ሰላምን መፈለግ ነው። ለኔ ኢትዮጵያዊነት ነው፣ ትልቅ አባባል ነው። ኢትዮጵያ ቤቴነት፣ ኢትዮጵያዊነትም ከልብ እንጂ በመልክ ብቻ አይደለም የሚለው ትልቅ አባባል እና ቀላል አይደለም። አሁን ባለህበት የሙዚቃ ህይወት ውስጥ ምን ያሰብካቸው የወጠንካቸው ትልሞች አሉ? ለወደፊት ያቀድኳቸው አሉ እ ሙዚቃ የማቆም እንትኑ ችግር ነው በጣም አይቻልም። ሁሌ የሆነ ነገር ይመጣል፣ የሆነ ፕሮግራም ይመጣል። የውስጡም ነው ከውስጤም ራሱ ልቤ ራሱ እሺ አይልም አይ በቃ አቁም ያለው ካሁን በኋላ አልሰራም ብልም ራሱ ውስጤ አይችለውም እና ተመልሼ እንደገና የሆነ ነገር ይመጣል። ትንሽ ለቀቅ አድርጌዋለሁ እና እንደዛ ሲሆን ነው እንደም ለእኔ የሚመቸኝ አንዳንድ ነገሮች የሚመጡልኝ እንደዛ ሳደርግ ነው። እና አሁን ዳንስ እያስተማርኩኝ ነው። ዙምባ አስተማሪ ነኝ። አዲስ አበባ አስተምራለሁ። ትልቅ ነገር ስፖርት ነገርም ስላስፈለገ ይሄ ከኮቪድ በኋላ ትንሽ ኪሎ ጨመር ጨመር አድርገን ነበር። እሱን ራሱን ትንሽ ለቀቅ ለማድረግና ሰውነትን ለማስማስ እንዲህ ሰውነት ትንሽ ለቀቅ ለማድረግ ለእሱን ጀምሬ አሁን በደንብ እየሰራ ያለሁት እሱ ነው። ያው ሙዚቃ ግን ወደፊት ምን እንደሚመጣ እንግዲህ እናያለን። እንደገና አንድ ፕሮጀክት ድሮ የነበረኝ ትንሽ አሁን ጀማምሬዋለሁ እንደገና አኩስቲክ ሆኖ ስድስት ኪሎ ፕሮጀክት የሚል ድሮ ሰይም የነበረ ጊታር እና ድምፅ እና አንዳንዴ ደግሞ ፐርካሽን ወይ ድራም ነገር ወይ ኮንጋ ወይ ሰምቲንግ ብቻ ከአሁን ነው ብዙ ጊዜ የምንጠቀመው እንደዚህ ትሪዮ ሆነን የመስራት አንድ የተወሰኑ ቦታዎች ሰርቻለሁ፣ ኦልሬዲ ቅዶች አሉ፣ ይመጣሉ። ክለብ አልሰራም እንደ ድሮ ናይት ክለብ ላይ አልሰራም፣ ግን ኮንሰርቶች ላይ፣ ትንንሽ ኢቨንቶች ላይ ይሰራል። እሱን ደስ ብሎኝ ነው። ያንም በሌላም በኩል እዚህ በሜልበርን አውስትራሊያ ሁልጊዜ እንደዚ በዓመታዊ እግር ኳስ ስፖርት በዓል ይካሄዳል። የቪክቶሪያ ነዋሪ ኢትዮጵያውያንም እንደዚሁ አንዳንዶች በሹክሹክታም ይሁን ወይም በሴራ እየተነጋገሩ ነው። ለምን ቫሂን ወደ ሀገር አውስትራሊያ እናመጣውም እና በዲሴምበር ላይ ነው የሚካሄደው ሁልጊዜና የዛ እንግዳችን ለምን አናደርገውም? እንደ ባህል አምባሳደር ሊሆን ይችላል። ሶስት የተለያዩ የተለያዩ ወገኖችን ሊያቀራርብ ይችላል። አንድ ኢትዮጵያውያንን በአማርኛ ዘፈኑ፣ ሁለተኛ በአርመንኛ እንደዚሁ የአርመንን ማህበረሰብ ወደኛ መጣል በአሉ አንድ ላይ እንድናከብር፣ በተለይ እንግሊዝኛም ስለሚጫወት ወጣቶቹ ልጆች አማርኛም ለማይሰሙት ለእነሱም አንድ ሌላ ድልድይ ይሆናል የሚል ከፍ ያለ ምክክር ላይ ነው የሚገኙት እና ይህንን ግብዣ ይህንን እድል እንዴት ታየዋለህ? ወደዚህ የማህበረሰብ ግብዣ ቢቀርብልህ ምላሽ ምንድን ነው? ማለት በጣም በጣም ትልቅ ክብር ነው። ይሄ ከዚህ በላይ እንግዲህ ምንድን ነው የምጠብቀው? እውነት እኔ ባሄ ይህንን ነገር ይችላል። እኔ ያው ፊት ያደርጋል ለዚህ ፕሮግራም የምትሉ ከሆነ ያው፣ እናንተ ናችሁ በደንብ የምታውቁ። ለእኔ በጣም በጣም ትልቅ ስጦታ ነው የሚሆንልኝ። እውነት እኔ ያው ቃልም ያጥረኛል። በጣም በጣም ደስ ብሎኝ ነው የሆነ ፕሮግራም ማቀርበው ምችለው ያህል አሁን ልክ እንዳልከው አርመነኛም አማርኛም እንግሊዘኛም እንግዲህ እኔ ችሎታዬ እስከሚሄድበት ድረስ እኔ አቀርባለሁ። ሁሌም እንደዛ ምሰራው እኔ ግን ያው በጣም በጣም ግላድሊ በጣም በትልቅ ደስታ ደስ ይለኛል። እውነት ግን ዋናው ያው በእኔ ሳይድ ማድረግ የምችለውን በሙሉ አድርጌ በጣም ብመጣ በጣም ደስ ይለኛል። ለእናንተ ምን ልበል ትልቅ ነገር ነው። ልክ ነህ ልክ ነህ አዎ እውነት ትልቅ በጣም በጣም ደስ ደስ የሚል እንትን ነው። በጣም ለግብዣው ራሱ ለማህበረሰቡም ትልቅ ነው። ለሁለቱም ማህበረሰብ ለአርሜኒያም፣ እንደዚሁም ለኢትዮጵያውያንም እንደዚሁ ትልቅ ነገር ነው እና ብዙ አርሜኖችም አሉ አሉ አሁንም ድረስ አማርኛ የሚናገሩ በርካታ አሉ እኔ ራሱ ዘመዶች አሉኝ ሁላ። እኔ ገና ሕይወት ምንም ያልተገናኘን እነሱ እኔ ከኢትዮጵያ ከሄዱ በጣም ብዙ ዓመት ነው እና አልተገናኘንም፣ ቻንሱም አልኖረንም። ሶ ዘመዶች ሁላ አሉኝ እዛ አውስትሬሊያ የሚኖሩ እኔ አላቃቸው በአካል ማለት ነው አንድም ብዙም ነ ማለት ነው ያው መልካም ድምፃዊ ቫሄ ታልቢያን ስለ ቃለ ምልልሱ እናመሰግናለን። ወደ ሀገረ አውስትራሊያ መጥተህ መድረክ ላይ ገዝፈ ለማየት ተስፋችን ነው። በድጋሚ ምስጋናችን ይድረስ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለአንተም ለመላ ኢትዮጵያ ኮሚኒቲም ምስጋና አቅርብልኝ። በጣም በጣም ነው የማመሰግነው። መልካም አዲስ ዓመት ለሁላችሁ